ዶክተር ግርማ አውግቸው ደመቀ የስነ ልሳን ተመራማሪ ቀደም ሲል አዲስ አበባ ዩኒቨርሲቲ መምህርነትም አገልግለዋል። አሁን የሚገኙት በሀገረ አሜሪካ ነው። በተለይ የትምህርት ጥራት ደረጃ በሁሉም ሀገር፣ ባደጉትም ሆነ ባላደጉት ሀገሮች አነጋጋሪ ነው። ይበልጡኑ የኢትዮጵያን የትምህርት ደረጃ በአሁኑ ወቅት ከአነጋጋሪነት አልፎ አሳሳቢነት ደረጃ ላይ መድረሱ ተደጋግሞ ይነሳል። ይህ የሆነው ከምን አኳያ ነው ይላሉ ከሌሎች ከሌሎች ሀገሮች የበልጥ አሳሳቢ ደረጃ ላይ የደረሰው በምንም ሳቢያ ነው? አቶ ካሳሁን፣ እድሉ ስለሰጠኝ መጀመሪያ ማመስገን እፈልጋለሁ። የአነሳው ጥያቄ ከባድ ነው በዚህ ጉዳይ ላይ ለነገሩ ከዚህ በፊት የቀረቡ ሰዎችም ብዙ ብለውበታል። የትምህርት ጥራቱ ለምን ወደቀ የሚለው ምናልባት ሰፊ ጥናት ሊጠይቅ ይችላል። ግን ዋና ዋና ምክንያቶች ብለን ልንለው እናነሳቸው ምንችለው አለ። አንደኛ የአገሪቷን የምሁራን አቅም ሳያገናዝቡ የትምህርትን ማስፋፋት ምናልባት እንደ አንድ ምክንያት ሊነሳ ይችላል። ሁለተኛ በትምህርት ማስፋፋቱ መካከልም አቅምን ከማገናዘብን በተጨማሪ ጥራቱን እንዴት እንጠብቃለን የሚለው በትክክል ወይም በጥሩ ሁኔታ ታስቦበት በዛ መክት አቅጣጫ ስላልሄደም ሊሆን ይችላል። ሌሎች ምክንያቶችን ማንሳት ይቻላል። ግን በዚህ ጉዳይ ላይ ሰፋ ብለው ከዚህ በፊትም ሌሎቹ ስላነሱ እኔ በዚሁ ባልፈው። መልካም። ሌላ የትምህርት ጥራት ደረጃው ዝቅተኛና ሀሳቢ ከተባለ ያንን ለማሻሻል ለውጥ ማካሄድ ያስፈልጋል። የስርዓተ ትምህርት ለውጥ የስርዓተ ትምህርት ለውጥ ማሻሻያ ላይ እንደዚሁ በአነጋጋሪነት ያለው አንዱ የስርዓተ ትምህርቱ ለውጥ ከታች ወደ ላይ መሆን አለበት፣ የለም ከላይ ወደታች መሆን አለበት የሚል እሳቤ ላይ የእርሶ አተያይ ምንድን ነው? የትምህርት ስርዓት ለውጡ ከላይ ወደታች ወይስ ከታች ወደ ላይ መሆን አለበት? በጣም ጥሩ ያ ጥያቄ ነው የጠየከኝ። ጠቅለል ካለ ሁኔታ ልነሳ እና ባለፈው ዶክተር መሐመድ ጀማል ያቀረበውን አዳምጫለሁ በተለይ በፖሊሲው ላይ እና ትምህርት ጥራቱን ለማሻሻል የተጠናው ዶክመንትን አለፍ አለፍ ብሎ ያይቻዋለሁ እጅግ በጣም ጥሩ ነው። እሱ እንዳለ ሆኖ አሁን ያለው የሀገሪቷ ሁኔታ ተጨባጭ ሁኔታ ምን ይመስላል የሚለው ላይ ከዚህ በፊት የቀረቡት ሰዎች በጣም በሰፊ ሁኔታ አንስተውታል የትምህርት ጥራቱ አሁን አንተም እንዳነሳው እጅግ በጣም ወርዷል የወረደ የት ነው ከታችም ነው ማለት ከአንደኛ ደረጃ ጀምሮ ወደ ላይም በምትወጣበት ጊዜ ነው የትምህርት ጥራቱ ወጥቶ ወጥቶ እስከ ፒኤችዲ ደረጃም ደርሷል በፒኤችዲ ደረጃ የሚመረቁ ሰዎችም ያለው ጥራቱ እጅግ የደከመ ነው እያሉ ብዙዎች ይወቅሳሉ አልፎ አልፎ ምኛ ባየናቸው ደረጃ በራሴም ደረጃ በተለይ አንዳንድ ፒኤችዲ ቴስቶችን በምናይበት ወቅት ደረጃው ምን ያህል እየሆን እንደወደቀ ማመላከቻዎች በርካታ ነገሮች አሉ። ሙያው ላይ ያሉ ሰዎች ካሉትን በተጨማሪ ይሄ ከሆነ ትምህርቱ ጥራቸው የት ነው የወደቀው? የት ላይ ቢስተካከል ይሻላል ስትል፣ ታችም ወድቋል፣ ኤሌመንተሪ ደረጃ፣ ሃይስኩልም ደረጃ ወይም እስከላይ ድረስ ወድቋል። እስከላይ ድረስ ከወደቀ መጀመሪያ ደረጃ ኤለመንተሪ ደረጃ የሚያስተምረው ማነው በምትለው ጊዜ ከዩኒቨርሲቲ የወጣው ሰው ነው ሃይስኩል የሚያስተምረው ከዩኒቨርሲቲ የወጣው ሰው ነው። በላይም ዩኒቨርሲቲ ደረጃ በምትወጥበት ጊዜ አሁንም ደረጃው ይለያይ እንጂ ከዛ ከፒኤችዲ ደረጃ የወጣው ሰው ነው። ስለዚህ ትምህርትን ጥራትን ለማስተካከል በመጀመሪያ ደረጃ ላይ ትምህርት ጥራትን ደረጃውን እንጠብቃለን ስትል፣ ወይም ኳሊቲው የጠበቀ ነው በምትልበት ጊዜ ትምህርት ጥራት በአብዛኛው የሚለካበትም አስተማሪው ማን ነው። አሁን ለዚህ አንድ ምሳሌ ላንጣልህና እንትን እንበል በውጭ ዓለም ላይ በምትመጣበት ጊዜ እንደ በሀገራችን የድህነት ሁኔታ ወይም በዚሁ አጠቃላይ ሶስተኛው ዓለም ላይ ትንሽ ልዩነት ሊኖር ይችላል እንጂ በውጭ ዓለም ላይ በአጠቃላይ ማለት ትችላለ። አንድ ዩኒቨርሲቲ ከሌላ ዩኒቨርሲቲ በኢንፍራስትራክቸር ደረጃ ላይ ብዙ የሚለያይበት አይደለም። ለምሳሌ በአንድ ዩኒቨርሲቲ ውስጥ ያሉ የላይብረሪው መሟላት፣ የላብራቶሪዎች መሟላት፣ ለትምህርት የሚያስፈልጉ ነገሮች፣ የኢንተርኔት አክሰሱ፣ ሬፈረንስ ማቴሪያሎችን የማግኘቱ አለማግኘቱ ጉዳይ፣ የሕንፃዎቹ ወይም የእንትኖቹ አመቺነት እነኝ እነኝ በምትመለከትበት ጊዜ ኦልሞስት ከዩኒቨርሲቲዎች መካከል በተለይ ባደጉት አገሮች ባሉ ዩኒቨርሲቲዎች መካከል ልዩነት የለው የዛን የአክሰስ አይነት ችግር የለም። ግን በዩኒቨርሲቲዎች መካከል አሁንም ልዩነቶች አሉ። እንደምታውቀው የኛው ዩኒቨርሲቲ በጣም ታዋቂ ዩኒቨርሲቲ ነው የኛው ዩኒቨርሲቲ። ደግሞ ደካማ ነው ተብሎ ይፈረጃል፣ በራንክም ይወጣላቸዋል ብዙ ጊዜ። ለዚህ ምክንያቱ ምንድን ነው? ለዚህ ምክንያቱ ምንድን ነው ብለህ በሚታስብበት ጊዜ ሪፍረንስ ማቴሪያል አለም አሁን ቅድም ያላቸው ጉዳዮች አይደለም ፈጽሞ። ኢቨን አንድ ኮርሶችን ተመሳሳይ ኮርሶችን በዩኒቨርሲቲ ውስጥ የሚሰጡ ተመሳሳይ ሪፍረንስ ማቴሪያሎች የሚጠቀሙ ሊሆን ይችላል። የምንም የዛን አይነት እንትን አይደለም። ዋናው ምንድን ነው? እዛ ውስጥ ያለው ሰው ማነው ነው፣ ማነው የሚያስተምረው ነው፣ ሌላ ነገር አይደለም። አሁን በአለማችን ላይ አንድ ዲፓርትመንቱ ሲሆን ይህ ዲፓርትመንት በዚህ ዩኒቨርሲቲ ውስጥ ያለው እጅግ ታዋቂ ነው ስትል ምን ማለት ነው? እዛ ውስጥ የሚያስተምረው ሰው ማን ነው ነው። እዛ ውስጥ ያሉ ሰዎች አስተማሪዎቹ አንድም ሊሆን ይችላል፣ ሁለትም ሊሆን ይችላል። እጅግ ታዋቂ ከሆነ ያንን ዩኒቨርሲቲ ራሱ ታዋቂ ያደርገዋል። ምክንያቱም የአንድ አስተማሪ ወይም አንድ ጥራት ያለው ሰው አንድ ቦታ ላይ መኖር እሱ የሚያመጣው ተጽዕኖ ቀላል አይደለም። እሱ የሚያፈራቸው ሰዎች እንደገና በሌላ ቦታ ላይ ትልቅ ተጽዕኖ ሊፈጥሩ የሚችሉ ናቸው። ይህን እንደዚህ እንደ ጀነራል ግንዛቤ እንያዘው። ቅድም ያነሳ ሁሉ ነገር አለ የትምህርት ጥራቱ እየተወድቋል ሲባል እንደሰማነውም እንዳየነውም አትሊስት በተወሰነ ደረጃ ነው የራሴም ኤክስፒሪየንስ እንዳደረግኩት ከታች ጀምሮ እስከ ላይ ድረስ ነው ያለው። ስለዚህ በዚህ በትምህርት ጥራት ማሻሻል ደግሞ ትልቁን ድርሻ የሚቻለው አስተማሪ ከሆነ እንዴት አድርገን ነው ማስተካከል የምንችለው ስንል፣ እኔ ከታች ወደ ላይ ከሚለው ይልቅ ከላይ ወደ ታች መውረድ አለበት ብዬ ነው የማስበው። ከላይ ወደ ታች ቢሆን አንደኛ በቀላሉ መንገድ ማስተካከል ይቻላል። ከላይ ወደ ታች ስናወድ እንዴት እናደርጋለን ነው። አሁን አንድ ትልቁ ችግር የሚለው እንዴት አድርገን እንችላለን ነው፣ በሀገራችን ሁኔታ በተለይ የሀገራችንን ሁኔታ ታሳቢ አድርጎ

ፖስት ዶክ የሚባል ወይም ድህረ ፒኤችዲ ልትለው ትችል፣ ድህረ ዶክትሬት የምትለው ፕሮግራም አለ። ይህ ፕሮግራም የተለየ ዲግሪ የሚሰጥበት የተለየ ሰርቲፊኬሽን የሚሰጥበት ነገር አይደለም። አብዛኛው በውጭ ዓለም ላይ ፒኤችዲ የጨረሱ ሰዎች ስራ ስለሚያገኙ ወደ ስራ እስከሚገቡ ድረስ የሚያደርጉበት የሚቆዩበት ነው፣ ወይ ከስራ ጋር የበለጠ የሚያገናኙበት ነው። ሁለተኛ የምርምር ስራዎቻችን የበለጠ የሚያጠናክሩበት ነው። ስለዚህ እንደዚህ አይነት የፒኤችዲ የፖስት ዶክ ፕሮግራም ብሎ በየቦታው ላይ መፍጠር ይቻላል። ፖስት ዶክ ላይ ምን ያስፈልጋል ብትል አንደኛ ኃይላችንን እንደገና፣ ያን ያህል ፒኤችዲ ተምሮ ሌላ ወጪ እናወጣበታለን ብትል ወጪ ሊሆንበት አይችልም። ማለት ይህን ያህል የሚያሳስብ አይነት አይደለም። ሊሆን ይችል ዩኒቨርስቲ ውስጥ ላይ ያለ ለምሳሌ፣ እያንዳንዳቸው ዩኒቨርስቲ ውስጥ ያሉ ሰዎች በፖስት ዶክ ፕሮግራም ውስጥ ፒኤችዲያቸውን የጨረሱትም በፖስት ዶክ ፕሮግራም ውስጥ ብታቅፋቸው ከዛው ሀገር ላይ መውሰድ ላይገባ ይችላል። በዛ ዩኒቨርስቲ ውስጥ እያስተማሩ ምናልባት የተወሰነ ሎዱን ቀንሰህላቸው ከሌላ ከውጭ ካለ ሰው ጋር በፕሮግራም ውስጥ በምታቀፍበት ጊዜ ለሁለት ዓመት ያህል ለምሳሌ ሶስት ፔፐሮችን መስራት ሊሆን ይችላል። ዝርዝር ውስጥ ገብቼ ፕሮግራሙ መንደፊያ አይደለም፣ ግን አትሊስት እንደ አመላካች የሆኑ ነገር መስጠቴ ነው። እነኛን ሰዎች ከሌሎቹ ጋር አጣምረህ ቢያንስ የሪሰርች ሁለት ዓመት ያህል በሁለት ዓመት ውስጥ ሶስት አይነት ሶስት ፔፐሮች እንዲያወጡ በጋራ ኢቨን በአንድ ዓመትም ሊሆን ይችላል። ዋቴቨር የነኛን አይነት መንገዶች ብቀይስ ምክንያቱም ፖስዶግ መዓት መንገዶች ስላሉት እዛ ውስጥ ያሉ አንደኛው ፒኤችዲ ያላቸው ሰዎች ኦልሬዲ በፊት በትምህርት ጥራቱ የተጎደሉት የጎደሏቸውን ነገሮች ማለት በአጠቃላይ ድህረ ምረቃ የምትለው ትምህርት በሙሉ የምርምር ጉዳይ ስለሆነ እንዴት መመራመር እንደሚገባ ስለሆነ የምትማርበት መንገድ ስለሆነ የምርምር ጉዳይን ስለምታጠናክር በዛ ያላቸውን ችሎታ በከፍተኛ ደረጃ ማሳደግ ይቻላል። ስለዚህ ብዙ ሪዋርድ ሊሆናቸዋል። በዩኒቨርሲቲ ውስጥ በዩኒቨርሲቲ ታሪክ እድገት አለ። በየትኛውም ዓለም ላይ እድገት የምታገኝባቸው መንገዶች ምንድነው? ፐብሊኬሽን አንደኛውና ዋነኛው ቁልፉ ነው። ስለዚህ ፐብሊኬሽን እነኚህ ሰዎች በፖስትዶክስ ሲታቀፉ ፐብሊኬሽኖችም ይኖራቸዋል ማለት ነው። እንዳልኩ አድቫይዘሮችን በቀላሉ ማግኘት ይቻላል። ምክንያቱም ሀገሮቻችን በአሁኑ ጊዜ የሶስተኛው ዓለም ሀገር ስለሆነች ከውጭ ሀገር ላይ በእርዳታ መልክ በነፃ መልክ ግን አድቫይዝ የሚያደርጉ ሰዎችን ማግኘት ላይ ይችላል እና በዚህ አቅጣጫ ቤታሰብበት አንድ ጥሩ ነው። ፖስዶክ ያሉትን ልክ ከዛ ስትወርድ ወደ ዶክተሬት ያሉትን እንደገና አሁን ባለው ደረጃ ላይ በጣም በርካታ በዶክተሬት ትምህርት ወይም በፒችዲ ደረጃ እየተሰጠ ነው። አሁን የማሻሻል ነገሮች እየታዩ ይመስለኛል። አንዳንድ ሪኳርመንቶችም አድርገዋል። ሪኳርመንቶቹ አስፈላጊ ናቸው አላስፈላጊ ናቸው የሚለውን እዚህ ማንሳቱ ከባድ ሊሆን ይችላል። ግን ቢያንስ እዛ ያሉትን ለማሻሻል አገር ውስጥ ካለ አማካሪ በተጨማሪ ሌላ ከውጭ ሀገርም ተጨማሪ አማካሪ ቢኖር። ስለዚህ አሜሪካ ውስጥ የዚህ አይነት ልምድ አለ፣ ሁለት ሶስት አማካሪዎች አድቫይዘሮች ይኖራሉ እና የዛን አይነቱ ልምድ የዛን አይነቱ ፕራክቲስ ቢመጣ ዶክትሬት ደረጃ ከወረድክ እነኚህ ሰዎች ከተሻሻሉ ወደ ማስተር ደረጃ ወርዱታል ማለት ነው። የማስተር ደረጃ ደግሞ ራሳቸው ወደ ቢ ደረጃ ወርዱታል ማለት ነው። ምክንያቱም አብዛኛው ፒኤችዲ ያለው ሰው እዛ ዩኒቨርሲቲ ውስጥ ነው የሚያስተምረው ማስተርስ ጅን ያስተምራል። ፒኤችዲ ያላቸውን ሰዎች ኳሊቲያቸውንና የምርምር ልምዳቸውን በዚህ መልክ ካሳደግከው የማስተርሱን ፕሮግራም ያሳድጋሉ። እንደገና ዩኒቨርሲቲ የሚያስተምሯቸውን አስተማሪዎቻቸውን ኳሊቲ ያሳድጋሉ። ከዚያ ይወርዳል። በአጠቃላይ በዩኒቨርሲቲ ውስጥ ቢያንስ ደግሞ በዛ ከላይ ወዳይ ስንወድ በምልበት ጊዜ ዩኒቨርሲቲ ውስጥ ያሉ በቢኤ ደረጃ ላይ ያለው ላይ በተለይ በስፋት የኢንተርኔት አገልግሎቶች እንዲሰጡ ማድረግ ኢንተርኔት አክሰስ በአሁኑ ጊዜ ኦልሞስት በርካታ ኮርሶች በተለይ በናቹራል ሳይንስ እና በእነ ኢንጂነሪንግ ባሉ ፕሮግራሞች ላይ አፕላይድ በሆኑ ሳይንስ ላይ ያሉ ኮርሶች በርካታዎቹ በነፃ ኢንተርኔት ላይ አሉ። ከታዋቂ ዩኒቨርሲቲዎች ውስጥ ታዋቂ አስተማሪዎች ያዘጋጇቸው ኮርሶች በነፃ በለብል ይሆኑበታል። እጅግ በርካታ ሪፍረንስ ማቴሪያሎች አሉ። ሌላው ቀርቶ ዩቱብ ላይ ያሉ በየእንትኖች የተቆራረጡ እነኚህ ፕሮግራሞች ቀላል አለ። ምን ያህል ሰዎቻችን እንደሚያውቁ አላውቅም እንጂ አሁን እዚህ በአሜሪካ እጅግ ፖፕላሪ የሆነው ካህን አካዳሚ አለ። የካህና አካዳሚ በመጀመሪያ ከዚህ ከቱትወርክ ከመስጠት ተጀምሮ እንትን ያለ ነው። ከኤሌመንተሪ እስከ ዩኒቨርሲቲ ያሉ በበርካታ ኮርሶች ላይ በነፃ በለብል የሚያደርግ ነው። ኢቨን በዩኒቨርሲቲ ደረጃ ፈርስት ዲግሪ እና በተወሰኑ ፊልዶች እስከ ማስተርስ ደረጃ የሚሰጥ የነፃ ዩኒቨርሲቲ አለ። በአውጣሞች የተቋቋሙ ደረጃውን በጠበቀ ሁነት፣ ለምሳሌ ዩኒቨርሲቲ ኦፍ ፒፕል የሚባል ከነኛ የራሱ ኮርሶችን ብዙ ማግኘት ይቻላል። ስለዚህ በቢኤ ደረጃ ያሉ ተማሪዎችን በማስተርስ ደረጃ ያሉ ተማሪዎችን ከላይ ወደታች በምታወርድበት ጊዜ ዩኒቨርስቲ ውስጥ ያንን ካደረክላቸው፣ ይህን አክሰስ ከሰጠሃቸው ሰዎቹ ተማሪዎቹ የበለጠ እድል ይኖራቸውና ብዙ ነገር ሳታወጣበት ማለት ነው። ሌላ ብዙ ነገር ሳደቅመ ለምሳሌ ፖስት ዶክ ያልኩ ላይ ምንም የምታወጣበት ነገር የለም። ምናልባት እጅግ በሀገራችን ደረጃ ኢኮኖሚ በጣም በዝቅተኛ ደረጃ ልታንቀሳቀሰው የምትችለው አድቫይዘሮችን መፈለግና አድቫይዘሮችን ማስተባበር ይችላል። አድቫይዘሮች ላትከፍልም ትችላለ። አብዛኛው በነፃ ሊሰራል የሚችል በርካታ ስለምታገኝ የዚህ አይነቱ መንገድ ቢፈጠር። ሌላው ኢንተርኔት ነው። የኢንተርኔት ጉዳይ ይህን ያህል ኢንፍራስትራክቸሩ እንደሆን በከፍተኛ ደረጃ ድሮ ተዘርግቷል ተብሎ ነበረ። ዋና በለብል የማድረግ ነው። እሱን ከማድረጉ ውጭ ብዙ ኢኮኖሚያችን ሳይጠይቅ ጥራቱ ሊሻሻል ይችላል ብዬ አስባለሁ። የአስተን በዛ ደረጃ ላይ ያሉ ኳሊቲ ተስተካከለ ማለት የነሱ ራሱ ወደታች ይወርዳል። ይሄ ማለት ከዚህ በፊት የቀረበው ለምሳሌ በትምህርት ሚኒስቴር ተጠንቶ የቀረበው ወይም ከዚህ በፊት በአንተ ፕሮግራም ላይ ቀርበው የትምህርት ጥራቱ እንዴት ይሻሻራል ወይም መሻሻል አለበት በሚለው ላይ የመከሩት ነገር መተው አለበት ማለት አይደለም። እነሱ በሙሉ እንዳሉ ሆነው ማለት ነው። ትኩረት ከዚህ ደረጃ ላይ የሚደረግበት ይችላል ማለት ነው። ዶክተር ግርማ አውግቸው ደመቀ፣ የስነ ልሳን ተመራማሪ፣ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። ከሰ እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።